ሰላም ለናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ። ዛሬ ምሽት ሁለት መሰናዶዎች ይዘን መጥተናል። በመጀመሪያው ዘገባ ወደ ወሎ እንሻገራለን። በአምባሰል ወረዳ ወደምትገኝ አንዲት ቀበሌ ከመስፍን አራጌ ጋር እናመራና በመሪማ አርጋው ቤት እንታደማለን። በዚያ ፋጢማ ቆሬ የተሰኘውን ለመውለድ ለደረሱ ነፍሰ ጡር እናቶች የሚደረገውን ልዩ ሥነ ሥርዓት እንቃኛለን። ተመልሰን ስንመጣ ደግሞ አዲስ አበባ ስዊድንና አሜሪካ የሚወስድንን ሌላ ጉዳይ እንሰማለን። የሙዚቃ ግብዣም አይዘነጋም። ሀብታሙ ስዩን በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እንቆያለን። መስፍን ይቀጥላል። ወይዘሮ ፋጥማ ሙሄና ጎረቤቶቻቸው የማይቀሩበት ትልቅ ጉዳይ አለባቸው። ለመውለድ ቀናት ከቀሯት መሬማ አራጋው ጋር ተራራ በሚገማሸርበት ዳገት ልብ አቅልጦ ቁልቁለት ጉልበት በሚሰልብበት ተፈጥሮ ማራኪ በረከቷን ያለስስት በሰጠችበት አምባሰል ወረዳ 03 ቀበሌ ጫንጮ ጎጥ ወይዘሮ መሬማም ባህል ያቆየውን አገር ያላመደውን እንደ ወጉ ለመፈጸም ደፋ ቀና እያለች ነው። የሚመጡት እንግዶች የቀበሌ ይችላል የወዳጅ አባቶች ናቸው። ጸሎት የሚያደርሱ ማለት ናቸው። ለቤት ዱዐ፣ በሀገር በዓል ዱዐ የሚያደርጉ ማለት ነው። ለምንድን ነው በዚህ ሰዓት ልጠሪያቸው የፈለግሽው? በአሁኑ ሰዓት ልጠሪያቸው የፈለግኩት ያው የፋጢማ ቆሪ የሚባል የሀገር በዓል ለወልዲ ስለሆነ ለልጅ ዱዐ እንዲያደርጉልኝ በወሎና አካባቢው ለመውለድ ቀናት የቀሯት እናት ደግሳ ከወዳጅ ዘመዶቿ ጋር መልካም ምኞት የምትለዋወጥበት ባህላዊ ትውፊት ነው። ፋጢማ ቆሬ የስሟ አመጣጥ በቅጡ ተጠንቶ ባይሰነድም የአካባቢው ኗሪ ግን የራሱ መገለጫ አድርጎት ለዘመናት ዘልቋል። ለዚህም ነው ነፍሰ ጥሯ መሬማ ደከመኝ ሳትል መድከሟ። ለእሷ ይቺ ቀን ልዩ ናትና እናም ከፈጣሪና ከወላጆቿ ቀጥላ የሚታከብራቸውን ሰዎች የማስተናገድ ኃላፊነት ወድቆባታል። ያው ይሄንን የሀገር ባህል ወዳጃ የሴቶቹ ዱበት ሲገቡ መለያ ባህላችን ነው። ስለዚህ እዚህ ቤት ውስጥ ጸሎት እየተደረገ መሆኑን ማሳያ ነው ማለት ነው። ማሳያ መለያው የባህል የመለያው ነው። ለእንግዶችሽ በምን በምን ታዘጋጅተሽ ነው የምጠብቂያቸው? ለእንግዶች የተለየ እንጀራና ወጥ፣ ቡቅሬ የሚባል የሀገር እንደ ጠላ ቡቅሬ አድርጌ የማያሰክር መጠጥ፣ ያው እነሱ የሚያስፈልጋቸውን ነገር አድርጌ ጠብቃቸው። አሁን ሁሉን ነገር ስታዘጋጅ የረዳሽ ሰው ነበረ? ጎረቤቶች፣ አቅራቢዎች፣ ጓደኞች ረፍቶኛል። ስራ ሁለት ብዙም አልቆየም። በእድሜ ጠና ያሉ በሰልፍ የተደረደሩ እናቶች ወደ መኖሪያ ቤቷ ግቢ ዘለቁ። በአካባቢው ነዋሪዎች ዱበርቲ ተብለው ይጠራሉ። ሴት ጸሎት አድራጊዎች እንደማለት ነው። መሪዋ ዘንግ ይጨብጣሉ። የጸሎት አድራሹ ልዑክ ተወካይ እንደማለት ናቸው። የአካባቢው ነዋሪ አበጋር ሲል ይጠራቸዋል። ምክንያቱ በውል ባይታወቅም የጸሎት አድራሾቹ ብዛት ሙሉ ቁጥር አይሆንም። እንደ አካባቢው ተጨባጭ ሁኔታ ሲያንስ ሶስት ሲበዛ ዘጠኝ እንደሚሆኑ አጫውተውኛል። አምስት አባላትን የያዘ የተያዘው የዱበርቲ ቡድን በየተራ የመኖሪያ ቤቱ በር ላይ ላፍታ ከተቀመጡ በኋላ ወደ ውስጥ ይዘልቃሉ። እዚያ በኩታ የተከለለ ልዩ ማረፊያ ተዘጋጅቶላቸዋል። ወይዘሮ መሬማ ለትልቅ እንግዶቿ ይመጥናል ያለችውን ምግብና መጠጥ ማዘጋጀትና ማቀራረቡን ቀጠለች። ጎረቤቶቿ በእያንዳንዱ ስራ ላይ ተሳታፊ ቢሆኑም የተዘጋጀውን ለእንግዶቿ የማቅረብ ኃላፊነት ግን የእሷ ብቻ ነው። ስታቀርብም እንደሚቀርበው የምግብ ወይም የመጠጥ አይነት ምርቃት ይሰጣታል። ለገንፎ ምርቃ ጀባ ለቡና ቀሃዋ ጀባ ቡቅሪ እየተባለ ለሚጠራው የማያሰክር መጠጥ ፈርሶ ጀባ ትላለች። ጀባ እነሆ ተብሎ ሊተረጎም ይችላል። ጀባታውን ተከትሎ ምርቃን ይሽጎደጎዳል። እንዳቀረበችው ገንፎ ምጧ ገር እንዲሆን፣ እንዳዘጋጀችው ቡና እንደጠመቀችው ቡቅሪ የሚወደድ ልጅ ፈጣሪ እንዲሰጣት مرحبا <applause> فجرالشنا

هر یه شر را شد برد، هر یه مشیری برد، دام نرات مزار جب برد، دام غری هر یاد درس، دلیلی የጸሎት መርሃ ግብሩ፣ የምርቃት ስርዓቱ፣ የአመጋገብ ሂደቱ ዘፈቀዳዊ አይደለም። ይልቁንም ያልተጻፈ ግን የተጠና ተውኔታዊ ተምሳሌት የተከተለ ነው። ለምሳሌ ጸሎት አድራሾቹ ምጧ ቀላል እንዲሆን ሲመርቁ ውሃ የሞላበት ቅል በእጃቸው ይይዛሉ። በምርቃኑ መሃል ድንገት የቅሉ ውሃ ይፈሳል፣ እናቶቹም የህፃን ድምፅ ያሰማሉ። የቅሉ ውሃ በእንሸረት ውሃ፣ ቅሉ ደግሞ በሚወለደው ህፃን ተመስሎ ለምትወልደው እናት መልካም ምኞታቸውን ያደርስ

ጎረቤታቸውን በስራ ሲያግዙ የነበሩት ወይዘሮ ፋጢማ ሙሄ ይህ ወላጆቻችን ያቆዩን እኛ የተቀበልን ነው፣ ለመጪው ትውልድ በአደራ የምናስረክበው ባህል ነው ይላሉ። እምነትና ዘር የማይለይ ሰውነት ብቻ የሚስተናገድበት ፋጢማ ቆሬ፣ ክርስቲያኑም ሙስሊሙም ዱዓ ያደርጋል። እንደኛ እንደኛ እንደኛ አንለያይም፣ አንድ ነው በጸሎታቸው ላይ የምታነሳቸው ቁም ነገሮች ምንድን ናቸው? አላህና የምንለው ምን እያላችሁት? አላህ አድርስልን፣ ደህና ትውለድልን፣ ልጅ ደህና ይደግልን እያለ ነው። ፋጢማ ቆሌ የተደረገለት ልጅ አላህ የመረቀው ነው። ጥፋት አያጠፋ፣ ተመለስ ብትለው ይመለሳል ማለት ነው። ዝም መጥተው በደህና እንደወልድ ደዋ ያደርጉልኛል ከዛ ያው በደህና እንደወልድ ጦር አደርጉልኛል እንሻላ በደህና ወልዳለሁ ብዬ ተስፋ አደርጋለሁ። ስንተኛ ልጅሽ ነው? አሁን ይሄ ሁለተኛ ልጅ። በተመሳሳይ ሁኔታ እንደዚህ አይነት ጸሎት ተደርጎልሽ ነበር። ከጸሎቱ ምን አገኘት ያለሽ? ከጸሎቱ ሁሉንም ነገር ጥሩ ነገር አግኝቻለሁ።

ያንኑ በቤትም እንዳይወለድ ወለድ ያው ይታክ ነው። ዛሬ ሐኪም ቤት ነው እህ ቤት ነው ያለው። እሺ እኔ ሐኪም ቤት ነው ያው፣ ግን መጀመሪያ ካልማ ቆሪያ አደርጋለሁ፣ ግን የምወልደው ሐኪም ቤት ነው። ስለዚህ ሳይንሱም እምነቱም አይጣረስም። አዎ ይሄ ያው በሙስሊሙም ሆነ በክርስቲያንም ሆነ መለያየት የለም። አብረን ዱአ አብረን ያው አንድነት ሆነ ዱበርቲዎቹ ከፈጣሪ በታች ለተሰጣቸው ክብር የሚከፍሉት ዋጋ ምስጋናና ጸሎት፣ መልካም ምኞትና ምርቃን እንደሆነ ይናገራሉ። የዱበርቲዎቹ መሪ ወይዘሮ የሺ መኮንን። ለወይዘሮ የሺ የጸሎት ፕሮግራሙ ልዩ ትርጉም አለው። የመጀመሪያው እንደ ጸሎት አድራሽ፣ ሁለተኛው እንደ ወላጅነት ከማህፀናቸው በበቀለችው ልጃቸው መሬማ ቤት መገኘታቸው አላህን። ብላ ጠርታምኛለችና ሰው አርገኝ አላህ ብለን ጌታችን እንመጣለን መተን እዙ ውላጋ ና ውላ ገሀ ያላህ መለመኛ ነው። መጀመሪያ ድጃፉ ላይ ታስሮ እናገኛለን። ድጃፉ ላይ ቁጭ ብለን እንገባለን። ትንወጣም እንዲ ያገባባችን ፊት የገባችሁ ኋላ ፊት ተወጣለይ ኋላ የገባችው ኋላ ተወጣለይ አላህን ሌለ መለመን ነው። እንደው በአጋጣሚ ዛሬ የፋጢማ ቆሬ ዝግጅቱ ላይ የእርሶ ልጅ ነች። እንደ የተለየ ነገር ይፈጥራል ልጅ ላይ አሁን የወለዱትም ልጅ ጸሎት ሲቀመጥ ሲቀመጡ እንግዲህ አላህን አላህን ላላህን መለመኛ ነው እንዲያልጨነቅ እንዲያትጨነቅብኝ ጨርቋታ ይሰማት ትውለድልኝ አሳቢን አላህ አቆልልኝ ነው ያስራህ እንድናትነኝ አስራ አንዱም ተወልደው አድርገው ሁሉም በየመስራ ይዘውልኛል። ይችም አንዷ ናት። እና ጦለት ሌትም ቀኑም ጦለት እናደርጋለን። እጋዥ እናደርጋለን። ምክር እንሰጣለን። ያው እዚህ ጋላ ጋራ እንደዚሁ ነው። ዱበርቲዎቹ ጸሎት ያደረጉለትን ልጅ አድጎ ሲያገኙት የኔ ልጅ ነው እያሉ ይጠራሉ ይባላል። ያው እንደ ልጆቻችን ነው የምናየው። እንደ ነዚ ልጆቻችን እናዛቸዋለን። እንደ ልጆቻችን ያከብሩናል። በብዛት ምርቃን ነው የምታደርጉት? እና ምን ምን ትላላቸው? ልጅ ሲደግልሽ፣ የህና ወለጂ ልጅ ሲደግልሽ፣ ማረግ ይድረስልሽ፣ ተመንግስትም ተሀገሩን ጀምረን አገርም አግማን ይሁንልን ነው ምንለው። አገር ደህናታ ሆነ ዘንቶ መቀመጥ የለም። በወሎ አካባቢ ገናና የነበረው ፋጢማ ቆሬ አሁን አሁን ከትውስታ የራቀ ከተግባራዊነቱ እየተዘነጋ የመጣ ይመስላል። ለኢትዮጵያውያኖች እምብዛም ቅርብ ያልሆነውን የምዕራባያኑን ቤቢ ሻወርን በስልጣኔ የሚጠቅሱ የራሳቸውን ፋጢማ ቆሬ ግን ከነመፈጠሩ የማያውቁ ቢያውቁም በኋላ ቀርነት የሚፈርጁ አልጠፉም። ይህ የመጥፋት አደጋ ያንዣበበበት ከማይዳሰስ ቅርስ የሚፈረጅ ባህል ህላዊው እንዲጠበቅ የሚመለከተው አካል ሁሉ ኃላፊነት ቢሆንም የአምባሰል ወረዳ ባህል ቱሪዝም ጽህፈት ቤትን ጥረት ማድነቅ ግን ግድ ይላል። የጽህፈት ቤቱ ኃላፊ ገነት ጌታሆነን አናግረናቸዋል። በወረዳችን በርካታ ባህሎች አሉ። ከበርካታ ባህል ትውፊቶች አንዱ ፋጢማ ቆሪ ነው። እንዳየኸው ባህሉ ኦሪጂናል ሆኖ የተለያየ ማህበራዊ ትስስርን የሚያጠናክር ማህበረሰባችን አብሮ የመኖር ባህሉ የተቸገረም በትንሽም በትልቅ ይሁን እየተረዳዱ የሚኖርበት ሃይማኖት ሳይለይ በአንድ ሆነው ምንም የሌላቸው ባለው በተለያዩ በአቅማቸው ሰው የሚረዳዳበትና ባህላዊ ትስስር የሚያጠናክር ሆኖ ያለ ባህል ነው። እነዚህን ባህሎች እንዳይጠፉ ለማድረግ በቦታው ላይ በመገኘት ከሰዎቹ ጋር አብሮ በመዋልና እንደዚሁም ደግሞ ተመዝግቦ ኢታንጀብል ቅርስ ላይ ተመዝግቦ እንጂ የማይዳሰሱ ቅርሶች ላይ ተመዝግቦ እንዲቀመጡ ጥረት እያደረገን ያለ በርካታ የሕብረተሰብ ክፍሎች ቢሳተፉም በእድሜያቸው የገፉ ወይም ደግሞ ወላጆቻቸው ያስቀመጡላቸውን ታሪክና ባህል ልምድ ይዘው የሄዱ ሰዎች ናቸው። አሁን ብዙዎች ወጣቶች ይህም ባህል እየተገበሩት አይደለም ወይም እየዘነጉት ነው የሚል አንዳንድ አስተያየት አለና በተለይ ወጣቱ የራሱን ማንነት እንዲያስታውስ ከማድረግ አንጻር ምን መሰራት አለበት? ያው አሁን ላይ በተለይ አሁን በዘመናዊ ነገሮች ነው ብዙ ነገር እየተቀየረ ያለው እየተረሳ ያለው እና አሁን ያየናቸው ትልልቅ ሰዎች ናቸው ባህሉን እያከናወኑት ክንቡራን ሆን ያሉት ቢሆንም ግን ልጆች ናቸው አይታት ከሆነ መብሰጥሯልና ግን ያን ባህል ካለመርሳት አካባቢውን ላይ ያሉ ትልልቅ ሰዎች በመኖራቸው ምክንያት ይህ ባህል እየቀጠለ ያለውና እነሱም ነገር ከነገ ወዲያ ደግሞ ይህን ባህል አስቀጥለው የሚሄዱበትን መንገድ እንዲያመቻቹም እንዲቀጥሉም እኛም ጥረት እናደርጋለን። ከቀናት በኋላ ፋጢማ ቆሬ ያዘጋጀችው ወይዘሮ መሬማ በሰላም መገላገሏን ሰምተናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአምባሰል 03 ቀበሌ ጫንጮ ጎጥ जी लो जी दुर्गू कमी सुंदरियों कक्षा शिशिर चीन बसवास I'm መስፍንን፣ ለቀደመው ዘገባው እናመሰግናለን። ቤተሰብ ፍለጋ ከጥቂት ዓመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልድ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት ያለመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩል እስካሁን ድረስ ከሁለት መቶ በላይ ሰዎችን አገናኝተዋል። ስራው አልፊ ቢሆንም በቀጣይ ዓመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ሙሉ ዘገባውን እናዳምጥ። የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅናቱ በሕይወት እንደሌሉ ነበረ። የዛሬ ሁለት ዓመት ከግማሽ ከአንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው። በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደሩ ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በእርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ አግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን። ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል። ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለእኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው እሞክራለሁ። ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፈለገ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉዲፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ ሁለት ልጆችን የሥጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ። በጉዲፈቻ የወሰድኳቸውን ሁለት ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በእርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅ እናት ለፍለጋ ትወጣ፣ በፍለጋ ላይ እኔም ላገኛት ወይም ላውቃት እችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስል ወሰንኩ። ኢትዮጵያ ውስጥ ካለትርፍ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከአንድ ሺህ በላይ በጉዲፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉዲፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉዲፈቻ የተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉድፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን የአፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ። የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ ነው። ሁሉም አካላት እንደምትፈልገው ተባባሪ አይሆኑ። ጥቂቶች አላመሀል ሊረዱ ይችላሉ። ሁሉም ግን አይሆንም። ምናልባት ፖሊስ ጋር ሄደ ስጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነ እያለ ልትከለከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ። እነሱን ያው አመስግንም ማለት ነው። ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት አመት፣ አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል፣ እንዲያውም ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደምታወቀው እና አታገኛቸውም። ከአስር አመት በፊት የነበረ መልክአ ምድር አሁን አይኖረም። ሰዎች ይፈራሉ ለመተባበር እንደዚህ አይነት ነገር ላይ ተጥሎ የተገኘ ልጅ ለክበበጣ ያስገብተው ምናምን ሂደቱ ተጠናቆ በጉድፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ከላለ እዚ አካባቢ ልጅ ተጥሎ አንስተህ ነበር ስን እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀው ነው ይመስለው ራስን የጣልከው ብለን የጠረጠር ነው የመሰለውና ስልኩን አጠፋፍቶ የጠፋብን ሰው አለ። እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ለፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ። ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን የሚሉ በቃ ኢትዮጵያዊ እናት አይደለውም ልጅን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸውን እንደሰው ማይቆጥሩ ከዛ ግን እኛ ስናገናኛቸው አሁን ገና እናቱን አሁን ገና እንደገና መኖር ጀመር በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ሕይወት መስጠት ነው ለኢትዮጵያውያን ቤተሰቦች። አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላው ዓለም የተበተኑና የሥጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልድ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መሥራቿ፣ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለአይነ ሥጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል። And some of the things that we're, we're um, having coming up soon are a couple of new initiatives. We're going to have a DNA database. <laughs> አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ በአሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው። ድርጅቱ በኢትዮጵያውያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለስራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያለ አንዳች ክፍያ ሀገር ቤት በሚገኙ ሠራተኞቹ በኩል የማፈላለግ ሥራዎችን በነጻ ሊያከናውንም አስቧል። Ser més tu i en engala አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሆንላችሁ። መልካም ጊዜ።